ኤስቢኤስ ሬዲዮ ወቅታዊ ጉዳዮች ገና ከባህር ማዶ መመለሶ ወይም በኮሮና ቫይረስ ከተያዘ ግለሰብ ጋር ተገናኝተው ይሆናል እናም ለአስራ አራት ቀናት ቁጥጥር ወዳለበት ለይቶ ማቆያ መግባት ግድ ይሰኛሉ ለ ለአስራአራት ቀናት ወሸባ ሲገቡ የራሱንና የሌሎችን ደህንነት ጠብቀው ለመቆየት ምን ያደርጋሉ ኮቪድ-19 የቻይናን ሁቤይ አውራጃ ምሶ ሌሎች ከተሞችን ለመዘጋት ባደረሰበት ወቅት ፋንቺን ሆንግ ኮንግ ያሉ ቤተሰቦችን በመጎብኘት ላይ ነበር የዓለም ጤና ድርጅትም ወረርሽኙን ዓለም አቀፍ መሆኑን ይፋ ለማድረግ ገና አንድ ወር ቀርቶታል እየሻቀበ የመጣው የሕዝብ ጤና ቀውስም የአውስትራሊያን ድንበሮች ሊያዘጋ ተቃርቧል። ቼንና ባለቤቱ በለስ ቀንቷቸው የበረራ ቲኬቶች በቆረጡ ዕለቱኑ ወደ ብሪስበን ሸከፉ። ያኔ አውስትሬልያ እንደ ገቡ ለአሥራ አራት ቀናት ራስን ለይቶ ማቆያ የመፈለጉ ጉዳይ በራስ ወጪ ስለነበር ለቤታቸው ቀረብ ያለች አንዲት አነስተኛ የሽርሽር ተጓዞች ቪላ አግኝተው እዚያ አረፉ። ምግብና ሌሎች አስፈላጊ ነገሮችም በቤተሰባቸው አማካኝነት መጥቶ በራፋቸው ላይ ይቀመጥላቸዋል። አቶ ቼን ስለ ቆይታቸው ሲናገር በጥቅሉ የገጠሙን ችግሮች የሉም። ምንም እንኳ ለአስራ አራት ቀናት ቪላ ውስጥ ተገሎ መቀመጥ አሰልቺ ቢሆንም እንቅስቃሴያችን በዚያው በቪላ ውስጥ የተወሰነ ነው ወጣ አካልንም ሌሎች ቫይረሱ እንዳያገቡብን ወይም እኛ ሌሎች ላይ እንዳናስተላለፍ ጭምብል እናጠልቅ ነበር ብሏል። በአሁኑ ወቅት ቼንና ሚስቱ ወደ ቤታቸው ተመልሰዋል። አሁን ግና ከውጭ ተመላሾች ወደ አውስትራሊያ እንደገቡ ገቡ የሚያርፉት ለለይቶ ማቆያ ወደ ተዘጋጀላቸው የሆቴል ክፍሎች፣ ካራቫን ፓርክ፣ ሞቴል ወይም ወደ ተማሪዎች መጠለያ ነው ወጫቸው የሚሸፈነውም በፌዴራል ስቴትና ክፍለ ግዛት መንግስታት ነው። ለየት የሚለው ግና ወደ ሰሜናዊ ክፍለ ግዛት የሚመለሱ ተጓዦች ተለይቶ የመቆያ ወጪያቸውን በነጠላ 2500 በቤተሰብ 5000 ዶላርስ እንዲከፍሉ ይጠየቃሉ። የቱሪዝም አውስትሬሊያ፣ ቪክቶሪያ ዋና ሥራ አስኪያጅ ዶገል ሆሊስ ሰዎች ለሁለት ሳምንታት ወደ ጊዜያዊ ማረፊያ ሲሄዱ ሊያስቡባቸው ስለሚገቡ ነገሮች ሲናገሩ ሊረኩባቸው የሚችሉ አንድ ሁለት መጽሐፍት፣ ሰንጠረዥ፣ እንቆቅልሾችን የመሳሰሉትን መያዝ ይጠቅማል ብዬ አስባለሁ። እንዲያ ባለ መልኩ ራስን ማሰናዳቱ አይከፋም ባይ ናቸው። በሌላም በኩል ዶክተር ሊሳ ሴድጋር በዩቲኤስ የቫይረስና ሥነ ሕይወት አማካሪ እኒህ ቤታቸው ውስጥ የራሳቸውን አገልለው ለሚቆዩት ልጆች ቫይረሱን ሊሸከሙ ስለሚችሉ ከልጅ ልጆቻቸው ራቅ ሊሉ እንደሚገባ ይመክራሉ። አክለውም የማዕድ ቤቶችን፣ የበር እጀታዎችን የመሳሰሉትን በየጊዜው ማጽዳት ተገቢ እንደሆነ ያሳስባሉ። ከአስራ አራት ቀናት ለይቶ መቆያ በኋላም የአንድ ነጥብ አምስት ሜትር አካላዊ ርቀትን መጠበቅና እጆችን በየጊዜው በመታጠቡ መቀጠል የቧንቧ ውሃ ቫይረስን ያስተላልፋል ብለው እንዳይሰጉም ጨምረው ይመክራሉ። ዶክተር ሊሳ በለይቶ መቆያ ያሉት ብቻዋን ከሆነም በኦንላይን ወይም በስልክ ማኅበራዊ ግንኙነቶን መቀጠሉ አስፈላጊ እንደሆነም ልብ ያሰኛሉ። አውስትሬሊያ ውስጥ ኮቪድ-19 ተዛማችነቱ እየቀነሰ በመሆኑ ሰዎች የተሻለ ጊዜ እንደሚመጣ ተስፋ እንዲያደርጉም ያበረታታሉ። ስለ አረጋውያን መጦሪያ መረጃ የሚሹ ከሆነ ማይ ኤጅድ ኬር በ1800 200 422 ከሰኞ እስከ አርብ በኢትዮጵያ ሰዓት አቋጠር ከጠዋቱ 8 ሰዓት እስከ ምሽቱ 8 ሰዓት፣ እንዲሁም ቅዳሜ ከጠዋቱ 10 ሰዓት እስከ ቀትር በኋላ ሁለት ሰዓት ደውለው ምን አይነት ድጋፎችን ሊያገኙ እንደሚችሉ መጠየቅ ይችላሉ። ምናልባትም በኮሮና ቫይረስ ተይዤ ይሆናል የሚል ጥርጣሬ ካሉት የብሔራዊ ኮሮና ቫይረስ ጤና መረጃ ቀጥታ ቁጥርን በ1800 020 080 ይደውሉ። የመንፈስ ጭንቀት ያደረቦትና ድጋፍ የሚሹ ከሆነም ለ24 ሰዓታት አገልጋሎት ወደሚሰጡት ላይፍላይን በ13 11 14 ወይም ቢዮንድ ብሉ በ13 22 4636 መደወል ይችላሉ። አስተርጓሚ ካሹም በ1800 131450 በመደወል እገዛ ማግኘት ይችላሉ። አስቸኳይ የጤና እርዳታ የሚያሻዋት ከሆነም 000 ይደውሉ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ ፖ